በአውድ ጥናቱ መክፈቻ የጂአይዜድ የኢትዮጵያ ተወካይ ዶክተር ማቲያስ ካሰሙት ንግግር የተወሰኑ እናስደምጣችው። ይህ ፕሮጀክት ከጀርመን ጋር የተለያዩ ቁርኝት ያላቸው ሰዎች ማኅበራዊ ትስስር የሚፈጥሩበት ነው። እዚህ ያላችሁት የጋራ ተጠቃሚ እንድትሆኑ የሚያደርግ ብቻ ሳይሆን ለድርጅታችን ጂአይዜድም ከፍተኛ ጥቅም አለው። በጂአይዜድ የፕሮጀክቱ ባልደረባ የሆነችው ወይዘሪት ኢማን ወንድወሰን ለዶይቼ ቬለ በሰጠችው መግለጫ ተከታዩን ብላለች። የእኛ ፕሮጀክት የሚካሄደው በጀርመን የልማት ድርጅት ስር ባለ እርዳታ ነው የሚሰራው ይሄ ፕሮጀክት ማለት ነው እና እዚህ ሀገር ደግሞ የሚካሄደው በአራት ኦርጋናይዜሽኖች ነው። አንደኛው ጂይዜድ ይባላል። ሁለተኛው ዲኤዲ፣ ሶስተኛው ጎቴ ኢንስቲትዩት፣ አራተኛው አሌክዛንደር ቮን ሁምቦልት ነው። እና በነዚህ መስሪያ ቤቶች በነዚህ ድርጅቶች የሚካሄደው ይሄ ፕሮጀክት የሚያካሄደው ነገር ምንድን ነው? አሉምናዎች ማለት ጀርመን ሄደው ተምረው ወይ ደግሞ ሰርተው ወይ ትንሽም ኮርስ ትንሽም ስልጠና ወስደው የመጡትን እዚህ ሀገር እንዲገናኙ ኔትወርክ እንዲያደርጉ ነው የሚረዳው። እነዚህ ሰዎች የጀርመንን ስልጣኔ ወስደው ነው የመጡት ና እዚህ ሀገር መጥተው ምን መስራት ይችላሉ? ባገኙት ስልጠና ባገኙት ትምህርት እዚያ ሀገር ለውጥ ያመጣሉ ብለን ስለምናስብ ነው እነሱ ላይ እየሰራን ያለ ነው። ከጥናት አቅራቢዎቹ የተወሰኑትን አነጋግረናል። አቶ ድረጀጥ ላይ በጀርመን ሀገር የተማሩና እዚህ በተለያዩ ተቋማት በመስራት ላይ የሚገኙ ናቸው። በሜካናይዜሽን ላይ ብዙ ስራዎች ይቀሩናል እና እነኛን በቁሉምሳ ጃይዜድ ቲሲ ላይ የተሰሩ ስራዎች ለማስፋት በተጨማሪም የተሰሩ ቤዝላይን ሰርቬዎች አሉ። እነዛም በተመለከተ ውጤታማ የሆኑ በትራክተር የማረስ በበሬ የማረስ ልዩነታቸውን እንዲሁም በኮምባይን ሃርቨስቲንግ ማምረት እና በበሬና ደግሞ በማኑዋል ማምረት ምን ያህል ኮስት ቤኔፊት ልዩነት እንዳለው የተጠኑ ጥናቶችን ውጤታቸውን ከተሰሩት ጥናታዊ ፊዚቢሊቲ ስተዲዎች ቀንጨብ አድርጌ እዚህ ለሚሳተፈው ህብረተሰብ አሳይቻለሁ። ሌላው ያነጋገርናቸው በግጭት አፈታት ላይ ጥናታዊ ጽሁፍ ያቀረቡና በጀርመን ሀገር ሶሻል አንትሮፖሎጂ የተማሩት ዶክተር ደረጀ ፈይሳ ስለ መድረኩ አስፈላጊነት እንዲህ ብለዋል። ትንሽም ቢዘገይ መቼም ከቀረ የረፈደ ይሻላል። ብዙ ጊዜ የጀርመን ሀገር ተምረን የመጣን ሰዎች የተወሰኑት ካልሆነ በስተቀር ከጀርመን ኢንስቲቱሽኖች ጋር ኢንጌጅመንት የለንም። እኔ እንዲያውም አሳድጎ ለባዳም ይባላል። እኔ ትምህርቴን የተማርኩትም የረጅም ኤክስፒሪንስ ያለን ጀርመን ሀገር ሆኖ ኢትዮጵያ ከተመለስኩ በኋላ ከተለያዩ አገራት ጋር ሰርቻለሁ። አሁንም በስዊዲሽ ሪሰርች ኢንስቲቱት ውስጥ ነው የምሰራው። ከጀርመን ኢንስቲቱሽኖች ጋር ግን ምንም ኤንጌጅመንት የለኝም። እና ይሄ መድረክ እንደዚህ መፈጠሩ ጀርመን እንደ መማራችን እንደ መስራታችን፣ በሁለቱ አገራት መካከል መቀራረብ፣ የባህልም የትምህርትም ፕላስ ከስራ ማኳያ እንደ ካይን ኦፍ ካልቸር አምባሳደር መሆን ስንችል አለመሆኑ ትንሽ ቅሪ ላይ ነበረና ስጋበዝም ወዲያው የመጣውበት ዋነኛው ምክንያት መድረኩ አስፈላጊ ነው ብዬ ስለማስብ ነው። በእለቱ ከጀርመን መንግስት ጋር የተለያዩ ትስስሮች ያለው ያላቸው ኢትዮጵያውያን የሁለቱ አገሮች ግንኙነት በማጠናከርና የቴክኖሎጂ ሽግግር በማምጣት በኩል ሚናቸው ከፍተኛ እንደሆነ ተወስቷል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም